በኢትዮጵያ ኦሎምፒክ ኮሚቴና በአምስት የኮሚቴው አመራሮች ላይ ከፓሪስ ኦሎምፒክ ጋር በተገናኘ የሕገ ወጥ የሰዎች ዝውውር ክስ መስርተናል ሲሉ ጠበቆች ተናግረዋል። ከከሳሽ ጠበቆች መካከል አንዱ የሆኑት ጠበቃና የሕግ አማካሪ ጳውሎስ ተሰማ በተከሳሾች ላይ ሌሎች ተጨማሪ ክሶችም እንደተመሰረቱ ለአሜሪካ ድምፅ ተናግረዋል። የክሱ ሂደት በመደበኛ ፍርድ ቤቶች መታየት እስኪጀምር ድረስ በኢትዮጵያ ኦሎምፒክ ኮሚቴ የተከፈቱ ባንክ አካውንቶች እንዳይንቀሳቀሱ፣ እንዲሁም በግንቦትና ሰኔ ወራት ጠቅላላ ጉባኤዎች የተላለፉ ውሳኔዎች እንዲታገዱ ተወስኗል ሲሉም አስረድተዋል። ከተከሳሾች በኩል አስተያየት ለማግኘት ያደረግነው ጥረት ለጊዜ አልተሳካም። ኬኔዲ አባተ በዚህ ጉዳይ ላይ ተጨማሪ ያለው በኋላ ላይ ምላሻቸውን እናካታለን። ምንድነው የሆነው? እንግዲህ በዚህ በኦሎምፒክ ኮሚቴ አሰራር ቅሬታ ያደረባቸው የኛ ደንበኞች ወደ እኛ መጥተው የጥብቅና አገልግሎት ጠይቀውናል። ከእነዚህ ውስጥ የተወሰኑ ፌዴሬሽኖች፣ የተመዘገቡ ፌዴሬሽኖች እና ተጠቅቷል ግለሰቡ ደግሞ እነ ሀይሌ ገብረስላሴ አትሌት ገዛኸኝ አበራ እነ ቦክስ ፌዴሬሽን እና ሌሎችም የፌዴሬሽን ብሔራዊ ፌዴሬሽኖች ቅሬታቸውን ያላቸውን ማስረጃ እኛ ጋር ይዘው መጥተው የህግ አገልግሎት ጠየቁን። ይሄ ደግሞ የስፖርት ጉዳይ ያው በባህሪው ለየት ያለ ስለሆነ ቀጥታ ወደ ንግል አንችልም። ምክንያቱም የራሱ ጥናት ይፈልጋል። ጥናት ማድረግ ጀመርን እና በተከታታይ ለሀያ ቀን ባደረግነው ጥናት እጅግ በጣም የሚገርሙ ማስረጃዎች እጃችን ገብተዋል። እነዚህ ማስረጃዎች ከክልል ድረስ ሰዎች እየመጡ የሰነድ ማስረጃ ይዘው ይመጣሉ፣ ምስክርነት ይሰጣሉ እስክንን ድረስ ማስረጃዎች ግብአት አግኝተናል። እነዚህ ማስረጃዎች ስለ እውነት ከሆነ እኛም ባደረግነው ጥናት በመጡሉ ማስረጃዎች እጅግ በጣም ደንግጠናል። የዚህን ያህል የፋይናንስ እንቅስቃሴ አለው ብለን ማን ገምተንም አናቅምኛ ኦሎምፒክ። ስለዚህ እጅግ በጣም የሚገኘው ገንዘብ እጅግ በጣም ብዙ ነው። ከመንግስት ራሱ እስካሁን ከሁለት መቶ ሚሊዮን ብር በላይ ፈሰስ ተደርጎለታል። ይሄ ገንዘብ ያው ኦዲትም አልተደረገም እንዲሁም ደግሞ ከውጭ ከአኖካ ከአውሲ ከአዲዳስ ካምፓኒ እጅግ በጣም ከፍተኛን ቁጥር ያለው በዶላር ገንዘብ እና በአይነት ደግሞ የስፖርት ጥቆች በዘር እነዚህን ሁላ ኦዴት አላስደረገም እና የተቋም ከዛ ባሻገር ደግሞ በአሰራሩ ብዙ ክፍተቶች አሉ። ተደረጉ የተባሉትን ምርጫዎችን ተከትሎ ይደረግ የነበረው ጠቅላላ ጉባኤ ተደረግ የነበረው ቤትላይ ተላልፎ ውሳኔዎች ከዚህ ከአለም አቀፍ ህግም ከስፖርትን ደግሞ የሚያስተዳድረው የባህልና ስፖርት ሚኒስቴር ከሚያወጣቸው መመሪያም ራሱ ከኦሎምፒክ መታያ ደንብም የሚቀረኑ ሆነውን ያገኘናቸው እንግዲህ እነዚህን አቤቷችንን አጠናክረን ያው በህጉ መሰረት የመጀመሪያ ስልጣን ያለው የመዝጋቢው አካል በባልና ስፖርት ሚኒስቴር ፍቃድ ከጪ ፍቃድ ሰሩ የሚያድር ስልጣን ስላለው ወደዛ ነው። ይሄን ነውና ለባልና ስፖርት ሚኒስቴር አስገባን አቤቷችንን ህግ በሰጠው ስልጣን መሰረት እርምጃ እንዲወስድ ማለት ነው። ባልና ስፖርት ሚኒስቴር እግ ላለፉት አመታትም ከአሙ በላይ እንደሆነበት ነው የገለጸልን። ነገር ግን አሁን ባለ ሁኔታ በህጉ መሰረት እርምጃ እንደሚወስድ ገልጾልን፣ በአስገባን አቤቷ መሰረት ምንጠብቅ ጠብቅ፣ ምንም መልስ የለም እንግዲህ ለባህላ ስፖርት ሚኒስቴርም ቅድምን ጊዜ ገደብ ሊሚት አድርገን ድጋሜ የጻፍን ደብዳቤ በዛ በሰጠነው ጊዜ ገደብ ውስጥ ምንም አይነት እንቅስቃሴም ሆነ ከዛ የሚወጣ መልስ አላገኘንም በአካልም በጉዳዩ ላይ ለመወያየት ሚኒስትሯ ድረስ ሄደን ነበረ ሚኒስትሯ በእንግዲህ ስራ ላይ ነው በሚል ሊያናገሩ ፈቃደኛ አልሆኑም ከሚኒስትሯ ውጭ የስፖርት ዘርፍ የሚመለከተውን ክፍል ሰፊ ውይይት አድርገናል ብዙ ነገሮችን ማስረጃ ሰጥተናል ብዙ ውይይቶችን አድርገናል ስለዚህ ስልጣን ያለው የመንግስት አካል እርምጃ ሊወስድ ስላልቻለ የመጀመሪያ ስልጣን ያለውን የመንግስት አካል ተከሳሽ አድርገናል በፌዴራል ከፍተኛ ፍርድ ቤት። ስለዚህ ዋና ዋናዎቹ ህገወጥ የሰዎች ዝውውር ብለውኛል። ሌላውስ? አሁን ስልጣንን አቢዩዝ አድርገው የህገወጥ መንገድ ያንቀሳቀሱትን ገንዘብ አለ ነው። ሌላው ክስ አዎ፣ ስልጣንን ተጠቅሞ ከውጭ ሀገር የመጣው ከመንግስት የፈሰስ ደረላቸው ከሁለት መቶ ሚሊየን ብር የሚበልጥ ገንዘብ የተረከቡትን ገንዘብ ኦዲቃላ ነው ስደረጋቸው። ከመቼ ጀምሮ ማለት ነው? ከተለያዩ ገንዚ ከአይ ኦ ሲ ከአኖካ እና ከአዲዳስ በዶላር የገባላቸውን ገንዘብ እሱም ከበመቶ ሺህ የሚቆጠር በሚሊዮን የሚቆጠር ዶላር ነው በድምሩ። ያንንም ገንዘብ ኦዲት እንዲያስደርጉ ምክንያቱም የባህልና ስፖርት ሚኒስቴር ኦዲት እንዲያስደርጉ በደብዳቤ ጠይቋቸው በተረጋ ጊዜ ኦዲት ለማስደረግ ፈቃደኛም አልሆኑም። እንዲሁም ደግሞ የፌዴራል ዋና የኦዲት ዋና መስሪያ ቤትም ኦዲት ለማስደረግ ሄደው ፈቃደኛ ሳይሆኑ በመቅረቱ መመለሱን ማስረጃ አግኝተናል። ስለዚህ በፍርድ ቤት ተገዶ ኦዲት እንዲያስደርግ ለመጣው ጉድለት ደግሞ ኃላፊ ናቸው እንዲባሉ እና የተደረጉ የተባሉ ጠቅላላ ጉባኤዎች እና የደም መሻሻል እነሱም ጭምር ነው እንዲሻሩ፣ ውድቅ እንዲደረጉ ክስ የቀረበው ክሳችን ተጀመረ እንጂ አልቆም። ገና አሁን ምርመራ ሂደቱ እየሰፋ ስለሆነ ተጨማሪ ተከሳቾችም ልንጨምር እንችላለን፣ ተጨማሪ ማስረጃም ልናቀርብ እንችላለን። እየሰፋ የሚሄድ ጉዳይ ነው የሚሆነው እና እንግዲህ ለዛሬ ያለው ይሄ ነው። አድማጮቻችን፣ ቀደም ሲል የተከታተላችሁት ከከሳሶች ጠበቆች መካከል አንዱ የሆኑት ጠበቃና የህግ አማካሪ ጳውሎስ ተሰማ ከባልደረባ ኬኔዲ አባተ ጋር ያደረጉትን ምልልስ ነው። በዚህ ጉዳይ ላይ አሁን ወደደረሰን ደግሞ የኦሎምፒክ ኮሚቴው ምላሽ እናልፋለን። ፕሬዚዳንቱ ጭምር በግል ወደ ተከሰሱበት የኢትዮጵያ ኦሎምፒክ ኮሚቴ ምላሽ ስናልፍ ባልደረባችን ኤቢሳ ነገሳ አነጋግሯቸዋል። ምላሻቸውንም በዚህ መልኩ ሰጥተዋል። ሁማን ትራፊኪንግ ላይ ክስ ቀርቦባቸዋል። በተለይ የኦሎምፒክ ኮሚቴውና እንደዚሁም ደግሞ አንዳንድ አመራሮች እርስዎንም ጨምሮ፣ ስለዚህ ጉዳይ ምን ይላሉ እርስዎ? በጣም አስቂኝ ነገር ነው። በእውነት በጣም አዝናለሁ። አንደኛ የኢትዮጵያ ኦሎምፒክ ኮሚቴ በታሪኩም የሂውማን ትራፊኪንግ ላይ ገብቶም አያውቅም። በኛ ዘመን እስከ ፓሪስ ኦሎምፒክ ድረስ ኃይሌ ከኛ ጋር ነው። ዛሬ እንደዚህ የኢትዮጵያ ኦሎምፒክ ኮሚቴ በዚህ ደረጃ የሚያዋርደው የሚያሳንሰው አካቶ እንደዚህ ያሳደገውን ቤት ዝቅ አድርጎ ማን ትራፊክንግ ትራፊክንግ ላይ የኢትዮጵያ ኦሎምፒክ ኮሚቴ ይሰራል ብሎ መክሰሱም ማውራቱም ማስወራቱን ለራሱ ለኃይሌ ነው ፍረቱ ለማንም አይደለም። በእውነት በጣም አዝንንበታል። የከሰሰው ክስ ምንም አይደለም። ምርጫ ትክክል አይደለም ትክክል ነው ይሄ ምንም አይደለም። ሕግ የሚፈታው ጉዳይ ነው። የኢትዮጵያ ኦሎምፒክ ኮሚቴ ሂሳቡ ወዴት ይደረግ የሚለው ምንም ችግር የለውም። ይሄ ሁሉ ያው ይሄም ቢሆን የተከበረው ፍርድ ቤት ሄደው የውሸት ቃለ መሐላ በሀይሌ ደረጃ አቅርቦ ለልጅ ለትውልድ የሚተላለፍ ስሙን ይዞ የሚያልፍ ነገር አቅርቦ ለተከበረ ፍርድ ቤት ማሳሳቱ የስፖርት ጉዳይ በኢትዮጵያ ኦሊምፒክ ኮሚቴ መተዳደሪያ ደንብ አንቀጽ ሰላሳ ስምንት መሰረት ወደ መደበኛ ፍርድ ቤት እንደማሄድ እያወቀ አብሮ ያጸደቀው ያንን ፍርድ ቤቱን አሳስቶ ሶስተኛ ወገን ኢንተረስት ያለበትን ፍርድ ቤቱ በሌለው ስልጣን ገብቶ እንዲሰራ ነው። ይህን ነገር ያደረግነው በእጅግ እናዝናለን። ኃይሌ በዚህ ደረጃ አልጠበቅ ነው። አድማጮቻችን፣ አሁን ደግሞ የሰማችኋቸው የኢትዮጵያ ኦሎምፒክ ኮሚቴ ፕሬዚዳንት ዶክተር አሸበል ወልደ ጊዮርጊስ ለባልደረባዬ ቢሳ ነገሰ የሰጡትን ምላሽ የተመለከተ ነው። በዚህ ጉዳይ ላይ የአሜሪካ ድምፅ በቀጣይ ቀናትም ተደጋጋሚ ዘገባዎችን ወደ እናንተ እንደሚያደርስ ከወዲሁ አስቀድሜ ልጠቁማችሁ እወዳለሁ።